በምስራቅ ሐረርጌ ዞን አወዳይ ከተማ በመንግስት ታጣቂዎችና በሕዝብ መሀል ዛሬ በተፈጠረ ግጭት ስድስት ሰዎች መገደላቸውን ነዋሪዎች ተናገሩ። የሀሮሚያ ሆስፒታል በበኩሉ የተገደሉት ሰዎች ቁጥር አራት መሆኑን ጠቅሶ በአሁኑ ወቅት በሆስፒታሉ ውስጥ ሕክምና በማግኘት ላይ ያሉት ሶስት ናቸው ሲል አረጋግጧል። የኦሮምኛ ክፍል ባልደረባችን ጃለኔ ገመዳ ያጠናቀረችውን ዘገባ ትዝታ በላቸው ታቀርባለች። የክስተቱ መነሻ በአወዳይ ከተማ ውስጥ ያለ አንድ የሞባይል ስልክ መሸጫ ሱቅና አጠገቡ የሚገኝ የፍራሽ መሸጫ ባልታወቀ ምክንያት መቃጠላቸው መሆኑ ታውቋል። የአካባቢው ሕዝብ እሳቱን ለማጥፋት ጥረት ቢያደርግም ውሃ ባለመኖሩ አልተቻለም። ህዝቡ በአካባቢው ያሉትን የኦፒዲኦ ማለትም የኦሮሞ ሕዝብ ዲሞክራሲያዊ ድርጅት ባለስልጣናት ለእርዳታ ቢማጸንም ቆመው ከመሳለቅ በስተቀር ምንም እርዳታ አላደረጉም ይላሉ ከአካባቢው ስለ ክስተቱ የገለጹ ሰዎች። በዚህ የተነሳም ህዝቡ ማጉረምረምና ድንጋይ መወርወር ጀመረ። ወዲያው ባለስልጣናቱ የጸጥታ ኃይሎችን ጠሩ ይላል መሐመድ አባገሮ የተባለ ወጣት ፖሊሲ ኦሮሚያ የተጠሩት የአጋዜ አባላት ናቸው። እነርሱ ከመድረሳቸው በፊት የኦሮሚያ ፖሊስ ቀድሞ በቦታው ተገኘ። ከዛም የፌዴራል ፖሊስ በሁለት ኦራል መኪና ተሞልተው መጡ። የከተማው ወጣቶችም ግልብጥ ብለው ወጡ። ከዛ ከኦሮሞ ህዝብ ዴሞክራሲያዊ ድርጅት ኃላፊዎች አንዱ በጥይት አንዲት ልጅ መታ። የተመታችው የሰባት ዓመት ሴት ልጅ እንደሆነችና ወደ ክሊኒክ ተወስዳ ወዲያው ህይወቷ እንዳለፈ በስልክ ከአወዳይ እያነጋገረን መሐመድ አባገሮ ገልጿል። ከዚያም ከዚያው ከአካባቢ የሆነ መሐመድ የሚባል የአጋዚ ሰራዊት አባል ተኩስ ከፍቶ ሶስት ልጆችን ገደለ። እነርሱም ፊሮምሳ የሚባል የአስራ ሶስት ዓመት ልጅ፣ ስሙ ያልተጠቀሰ የሐሮማያ ጎቤ ተወላጅ ወጣት እንዲሁም ሀሮማያ ከተማ ውስጥ በጃጅ በመንዳት የሚተዳደር ቃለ አብ የተባለ ወጣት መሆናቸው ታውቋል በጥይት የተመቱት ከዚያ በላይ ናቸው ይላል መሐመድ አባገሮ ነገር ግን ሀሮማያ ሆስፒታል ሄጄ ያየሁት ይላል ስድስት ሰዎች ናቸው ከእነዚህ ውስጥ አራት ሞተዋል ከዛ በኋላ የአወዳይ ከተማና የገጠር ሰዎች ወደ ከተማው መጥተው የገደለን አይኖርም ብለው ሲናገሩ ሰውየውን በኦራል መኪና ይዘውት ሄዱ። ሌላው ከአወዳይ ከተማ ያነጋገርናቸው ነዋሪ አቶ ቶላሂካ ዛሬ ከተገደሉት ውስጥ የቀብራቸው ስነ ስርዓት የተፈጸመ እንዳሉ ገልጸልናል ነመሎመ ቀዳሚ ዲዮቴ ተመተው የተገደሉ ሁለት ሰዎች ማለት አንደኛ ፈንዲሽ የሚባል ሰው፣ ሁለተኛ ሰይፈዲን አሰቡ የሚባለውን ለመቅበር ነው እዚህ የተገኘ ነው። የገደላቸው የአወዳይ ቀበሌ 02 ሊቀመንበር አብዲ እንድሪስ ነው ሶስቱን የገደላቸው። ሌሎቹንም ደግሞ የአጋዜ አባል መሐመድ አባቃሲም የሚባል የመልካ በልአ ተወላጅ ዛሬ በአወዳይ ከተማ ተፈጸመ ስለተባለው ግድያ የአካባቢው ባለስልጣናት የበኩላቸውን እንዲገልጹልን ለመጠየቅ ወደ ተለያዩ መስሪያ ቤቶች ስልክ ደውለን ነበር። እነርሱም የሐሮማያ አስተዳደር ኃላፊ አቶ አሪፍ የእጅ ስልካቸውን ካነሱ በኋላ ዘግተውታል። የአወዳይ ከተማ አስተዳዳሪ አቶ መሐመድ ዳውድ ስልካቸው አይነሳም። የአወዳይ ፖሊስ ቢሮ ኃላፊ ኮማንደር ፎአድና የሐሮማያ ፖሊስ ኢንስፔክተር ጀማል አልይ ስልካቸው አይነሳም። የሆነ ሆኖ በጥይት የቆሰሉም ሆነ የተገደሉ ሰዎች ወደ ተወሰዱበት የሐሮማያ ሆስፒታል ስልክ ደውለን የሆስፒታሉን የሕክምና ጉዳዮች ኃላፊ ዶክተር መሐመድ አቡበከርን አነጋግረናል። ዱዋን ጆሌ አፉሪ የሞቱት አራት ልጆች ናቸው። በጥይት ነው የተመቱት። እኛ ዘንድ ሳይደርሱ መንገድ ላይ ነው የሞቱት። ሌሎች ሶስተኛ ሆስፒታል እየታከሙ ነው። ከሞቱት ውስጥ ሁለቱ እድሜያቸው 15 እና 12 ዓመት ይሆናሉ። ሌሎች ከነርሱ የሚበልጡ ወጣቶች ናቸው። ሁሉም ወንዶች ናቸው። በዚህ ጉዳይ ላይ የአስተዳደር እና የፖሊስ መልስ ለማግኘት ጥረታችንን እንቀጥላለን።